የአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚተላለፈው ዕለታዊ ስርጭት የዛሬ ቅዳሜ የካቲት 10 2010 ዓ ም ፕሮግራም ጀመረ። የአስቸኳይ ጊዜ አዋጁን በብርቱ እንደሚቃወም አዲስ አበባ የሚገኘው የአሜሪካ ኤምባሲ አስታወቀ። በሌላ በኩል ደግሞ የአስቸኳይ ጊዜ አዋጁ ለስድስት ወራት ተግባራዊ እንደሚደረግ የኢትዮጵያ መከላከያ ሚኒስትር ሲራጅ ፈጌሳ ገልጸዋል። ይፋዊ ሆነ የድብቅ ቅስቀሳ ማድረግን፣ ጽሁፍ ማዘጋጀትና ማተምና ማሰራጨትን፣ ትዕይንት ማሳየትን፣ በምልክት መግለጽን፣ ወይም መልእክትን በማንኛውም ሌላ መንገድ ለህዝብ ይፋ ማድረግን ይከለክላል። ዝርዝር ዘገባ ይዘናል። የምናስተናግዳችሁ ጽዮን ግርማና። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ፣ ሰሎሞን አባተ ነኝ። እኔም አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የአስቸኳይ ጊዜ አዋጁ ለስድስት ወራት ተግባራዊ እንደሚደረግ የኢትዮጵያ መከላከያ ሚኒስትር ሲራጅ ፈጌሳ ገለጹም። አዋጁ ለመጪዎቹ ስድስት ወራት ተግባራዊ ሆኖ የሚቆየው በአስራ አምስት ቀናት ጊዜ ውስጥ ለሕዝብ ተወካዮች ምክር ቤት ቀርቦ ከጸደቀ በኋላ እንደሚሆንና አካባቢዎች ላይ ተግባራዊ ሁሉም አካባቢዎች ላይ ተግባራዊ እንደሚደረግ ሚኒስትሩ ዛሬ ለጋዜጠኞች በሰጡት ማብራሪያ አመልክተዋል። መግለጫው ከብሔራዊው የደህንነት ምክር ቤት የተሰጠ መግለጫ የሚል ሲሆን መግለጫውን የሰጡት ደግሞ የመከላከያ ሚኒስትሩና የብሔራዊው ደህንነት ምክር ቤት ጽሕፈት ቤት ኃላፊ አቶ ሲራጅ ፈጌሳ ናቸው። አዋጁን የሚያስፈጽም አዲስ ኮማንድ ፖስት እንደሚቋቋምም ሚኒስትሩ የተናገሩ ሲሆን ሰብሳቢው የሚሆኑትም ራሳቸው የመከላከያ ሚኒስትሩ እንደሚሆኑ ታውቋል። በአዋጁ የተጣሉ ክልከላዎች ማንኛውንም ሁከትና ብጥብጥ ማድረግ፣ በሕዝቦች መካከል መጠራጠርንና መቃቃርን የሚፈጥር ይፋዊም ሆነ ድብቅ ቅስቀሳ ማድረግ፣ ጽሑፍ ማዘጋጀትና አትሞ ማሰራጨት፣ ትዕይንት ማሳየት፣ በምልክት መግለጽ ወይም መልእክትን በማንኛውም ሌላ መንገድ ለሕዝብ ይፋ ማድረግ መሆናቸውን የመከላከያ ሚኒስትሩ አስታውቀዋል። የሚቋቋመው ኮማንድ ፖስት አስፈላጊ ነው ብሎ ሲያምን ማንኛውም የመገናኛ ማንኛውንም የመገናኛ ዘዴ ሊዘጋ ወይም ደግሞ እንዲቋረጥ ሊያደርግ ይችላል። የአደባባይ ሰልፍ መደራጀትና በቡድን ሆኖ መንቀሳቀስን ይከለከላል ብለዋል አቶ ሲራጅ ፈጌሳ። በተጨማሪም ወንጀል ተፈጽሟል ብሎ ሲያምን ኮማንድ ፖስቱ በማንኛውም ጊዜና ሰዓት ከፍርድ ቤት ትዕዛዝ ውጪ ፍተሻ ሊያደርግ ሊያስቆምና ሊበረብር ይችላልም ተብሏል። አቶ ሲራጅ ከመግለጫው በኋላ ከጋዜጠኞች ለቀረቡላቸው ጥያቄዎች መልስ ሲሰጡ የመፈንቅለ መንግሥት ሁኔታ ሊፈጠር የሚችልበት እድል አይኖርም ብለዋል። የሽግግር መንግሥት እንዲቋቋም ሀሳብ ስለሚያቀርቡ አካላትም ተጠይቀው አሁን ስልጣን ላይ ያለው መንግሥት በሕዝብ የተመረጠ በመሆኑ የሽግግር መንግሥት አያስፈልግም ብለዋል። መርማሪ ቦርድ እንዲቋቋምና የሰዓት እላፊ ተፈጻሚ የሚሆንበትን ሁኔታ እንደሚወሰን ሚኒስትሩ ገልጸው የአዋጁን ጊዜ ማራዘም ካስፈለገም ፓርላማው ሁኔታውን ገምግሞ ለአራት ወራት ሊያራዝመው እንደሚችል አስታውቀዋል። ተጨማሪ ዘገባ በምሽቱ ዝግጅታችን ይዘናል። በሌላ ዜና የአሜሪካ ኤምባሲ የአስቸኳይ ጊዜ አዋጁን ተቃወመ። መሰብሰብና ሀሳብን መግለጽን መከልከልን ጨምሮ በመሰረታዊ መብቶች ላይ ክልከላ የጣለውን የአስቸኳይ ጊዜ አዋጅ ለመደንገግ የኢትዮጵያ መንግስት በወሰደው ውሳኔ በብርቱ እንደማይስማማ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አስታወቀ። ሁከትና የሰው ሕይወት የጠፋባቸውን አጋጣሚዎች የምንረዳና የኢትዮጵያ መንግስትም ያሉትን ስጋቶች የምንጋራ ብንሆንም መልሱ ግን ነጻነትን ማሳነስ ሳይሆን ማብዛት እንደሆነ በብርቱ እናምናለን ብሏል የኤምባሲው መግለጫ። ኤምባሲው አክሎም ዴሞክራሲያዊ ማሻሻያዎችን በማድረግ በኩልም ይሁን የምጣኔ ሀብት እድገትን በማስመዝገብ ወይም ዘላቂ መረጋጋትን በማስገኘት መስክ ኢትዮጵያ ያሉባትን ፈተናዎች በተሻለ ሁኔታ ልትወጣቸው የምችለው ክልከላዎችን በመደንገቅ ሳይሆን አሳታፊ በሆኑ ንግግሮችና በፖለቲካ ሂደቶች ነው ብሏል። የአስቸኳይ ጊዜ አዋጅ መውጣቱ በሺዎች የሚቆጠሩ እስረኞችን መልቀቅን ጨምሮ ይበልጥ አካታች የሆነ የፖለቲካ መስክ ለመፍጠር በቅርቡ የተወሰዱ አወንታዊ እርምጃዎችን የሚያደናቅፍ ነው ያለው የአዲስ አበባው የአሜሪካ ኤምባሲ መግለጫ ኢትዮጵያውያን ሀሳቦቻቸውን በሰላማዊ መንገድ መግለጽ እንዳይችሉ የሚያደርግ ገደብ መጣሉ የሚያስተላልፈው መልእክት የህዝቡን ድምፅ አለመስማቱን ነው ብሏል። ለዘላቂ ዴሞክራሲ መንገድ ለመክፈት እንዲቻል ትርጉም ላለው ንግግር እንዲሁም የፖለቲካ ተሳትፎ መስኩን በተግባር በማስፋት እና በመጠበቅ መንግስቱ ይህንን አካሄዱን በድጋሚ እንዲያጤነው፣ ህይወቶችና ንብረትን ከአደጋ ሊጠብቅ የሚችልባቸውን ሌሎች መላዎችን እንዲሻ አጥብቀን እናሳስባለን ሲል የአሜሪካ ኤምባሲ መልእክቱን ደምድሟል። ክቡራትና ክቡራን አድማጮች ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከኢትዮጵያ ውጭ ያሉ አጠር አጠር ያሉ ዜናዎችን በቀረው የዜና ወጃ ክፍለ ጊዜ እናሰማቸዋለን። ናይጄሪያ፣ ሰሜን ምስራቃዊቱ ማይ ድጉሪ ከተማ ውስጥ አጥፍቶ ጠፊዎች ባደረሱት ፍንዳታ ቢያንስ 18 ሰው ተገደለ። በዚህ በአንድ በደራ የአሳ ገበያ መካከል በተጣለ አደጋ ሌሎችም 22 ሰዎች መቁሰላቸውን የሀገሪቱ ፖሊስ አስታውቋል። በሽብሩ ቡድን ቦኮ ሐራም ሁከት ክፉኛ ከተመታችው ቦርኖ ግዛት ዋና ከተማ ሀያ አምስት ኪሎ ሜትር ርቀት ላይ ለተፈጸመው ለትናንት ምሽቱ ጥቃት ኃላፊነት የወሰደ የለም። የትናንቱ አደጋ የደረሰባት ማይ ዱጉሪ ቦኮ ሐራም የተፈጠረባትና የከፉ ጉዳቶችንም ሲያደርስባት የቆየች ከተማ ነች። ህንድና ኢራን ዘጠኝ አዳዲስ ስምምነቶችን ተፈራረሙ። ቁልፍ ናቸው የተባሉት እነዚህ ስምምነቶች ህንድ ቸባኻር የሚባለውን የኢራን ወደብ አገልግሎት ለመጪዎቹ 18 ወራት በኪራይ እንድትይዝ የሚፈቅድን ውል እንደሚያካትቱ ተዘግቧል። ህንድ ወደቡን የምታለማው ባላንጣዋን ፓኪስታንን ወደ ጎን በመተው የባህር በር ለሌላቸው አፍጋኒስታንና ሌሎችም የማዕከላዊ እስያ ሀገሮች የንግድ መስመር ለመክፈት እንደሆነ ታውቋል። ስምምነቶቹ የተፈረሙት የኢራን ፕሬዚደንት ሐሰን ሩሃኒ ህንድን ለሦስት ቀናት እየጎበኙ ባሉበት ወቅት ነው። በህንድ ጠቅላይ ሚኒስትርና ጠቅላይ ሚኒስትር ናሬንድራ ሞዲና በኢራን ፕሬዚደንት ሐሰን ሩሃኒ መካከል ወዳጅነትን የተላበሱ ንግግሮች ተደርገዋል። በሰሜንና በደቡብ ኮሪያ መካከል ከክረምቱ የኦሊምፒክ ጨዋታዎች ጋር በተያያዘ የዲፕሎማሲው መላላት ቢስተዋልም ዋሽንግተንና ፒዮንግያንግ ወደ ጠለቀ ንግግር ይገባሉ ብሎ መጠበቅ ዘበት እንደሆነ የአሜሪካ ባለሥልጣናትና ተንታኞች ተናግረዋል። ዩናይትድ ስቴትስ በቅድሚያ መነጋገር የምትፈልገው በሰሜን ኮሪያ የኒኩሌር ትጥቅ መፍታትና ኒኩሌር መርሃ ግብሯን በማቆም ጉዳይ ላይ መሆኑን የውጭ ጉዳይ መስሪያ ቤቷ ቃል አቀባይ ሄዘር ኖወርት አስታውቀዋል። አሜሪካ በሰሜን ኮሪያ ላይ ያላት ፖሊሲ እንደማይቀየርና ጫና በማሳደሩ እንደሚቀጥሉ የትራምፕ አስተዳደር አስታውቋል። በሌላ በኩል ደግሞ ሞስኮ አዳዲስ ኒውክሌር የጦር መሳሪያዎችን በማምረት በምዕራቡ ላይ አዲስ ስጋት ደቅናለች ሲሉ የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ዋና ጸሐፊ አስታወቁ። በሌላ በኩል ግን ኔቶ ከሩሲያ ጋር የጦር መሳሪያ ሽቅድምድም ውስጥ ተመልሶ የመግባት ፍላጎት እንደሌለው ዋና ጸሐፊው የንስ ሽቶልተንበርግ አመልክተዋል። ዋና ጸሐፊው ይህንን ያሳወቁት ድርጅቱ ሚኒሽ ጀርመን ላይ እያካሄደ ባለው የሦስት ቀናት የጸጥታ ጉባኤው ላይ ነው። Essa be a The Voice of America. Yeah. ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15660 በ15700ና በ15785 ኪሎሄርስ በ25 ሜትር ባንድ በ12110 እና በ12140 ኪሎሄርስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የምተላለፍላችሁ የቅዳሜ የካቲት 10 2010 ምሽት ፕሮግራም ነው። ኢትዮጵያ ውስጥ ያለውን ችግር ከምንጩ ለማድረግ ኢህአዴግ በህጋዊ መድረኩ ላይ ካሉ ፓርቲዎች ጋር የጀመረውን ድርድር አስፍቶ ኢትዮጵያ ውስጥ ካሉ ሁሉም የፖለቲካ ድርጅቶች ጋር በህጋዊ መድረኩ ሆነ ከህጋዊ መድረኩ ውጭ ካሉ የፖለቲካ ድርጅቶች ጋር በጠረጴዛ ዙሪያ ድርድር ሲጀምር ነው። ስለዚህ ቀድሞውንም አይታወጅ እንጂ የፖለቲካ ፓርቲዎች እንደልባቸው የማይንቀሳቀሱበት፣ ሰዎች እንደልባቸው ሀሳባቸውን የማይገልጹበት ቀድሞውንም እንደ ልብ መደራጀትም ሆነ ዲሞክራሲያዊ የሚባሉ መስቶች ሙሉ በሙሉ ሊባል በሚችል ደረጃ የታገደባት አገር እንደነበረች ይታወቃል። ከዓመት በፊት በተመሳሳይ መንገድ ተግዶ አስር ወራት ቆይቶ ሲነሳ ነው ችግር የመጣው እና አሁንም በተመሳሳይ መንገድ ተግዶ የተለየ ነገር ይገኛል ተብሎ ከታሰበ ምናልባት ያ አስቸኳይ ጊዜ አዋጅ የሚቆይበትን ጊዜ እንደ ሰውጣ ጊዜ መጠቀም ቢኖር ይችላል። በተለይ ደግሞ ፖፑላር ሴንቲመንቱን ለማፈን ከሆነ ወደ ማንፈልገዋ ዘቅት ይወስደናል። በየሀገሩ በየዘመኑ ሁኔታዎች ይቀየራሉ። ለዛ የሚመጥን አስተሳሰብ፣ ለዛ የሚመጥን አሰራር፣ ለዛ የሚመጥን ስልት ያስፈልግ። ቀንጨብ ቀንጨብ ተደርገው የሰማችኋቸው በቅርቡ ከእስር የተለቀቁት ጋዜጠኛ እስክንድር ነጋ፣ አቶ በቀለ ገርባ፣ ኡስታዝ አሕመድዲን ጀበል እና አቶ አንዱ ዓለም አራጌ ናቸው። በምሽቱ ሰፋ አድርገን ይዘናቸዋል። ይመለሳሉ። አሁን ወደ መጀመሪያው ዘገባችን እናልፋለን። የአስቸኳይ ጊዜ አዋጁ ለስድስት ወራት ተግባራዊ እንደሚደረግ የኢትዮጵያ መከላከያ ሚኒስትር ሲራጅ ፈጌሳ ገለጹ። አዋጁ ለመጪዎቹ ስድስት ወራት ተግባራዊ ሆኖ የሚቆየው በአስራ አምስት ቀናት ጊዜ ውስጥ ለሕዝብ ተወካዮች ምክር ቤት ቀርቦ ከጸደቀ በኋላ እንደሚሆንና አካባቢዎች ላይ ተግባራዊ እንደሚደረግ ሚኒስትሩ ዛሬ ለጋዜጠኞች በሰጡት ማብራሪያ አመልክተዋል። መግለጫው ከብሔራዊ የደህንነት ምክር ቤት የተሰጠ መግለጫ የሚል ሲሆን መግለጫውን የሰጡት ደግሞ የመከላከያ ሚኒስትሩና የብሔራዊ የደህንነት ምክር ቤቱ ጽህፈት ቤት ኃላፊ አቶ ሲራጅ ፈጌሳ ናቸው። እስክንድር ፍሬው መግለጫውን ተከታትሎ ተከታዩን ዘገባ ልኳል። የብሔራዊ ደህንነት ምክር ቤት ጽፈት ቤት ኃላፊ የሆኑት የመከላከያ ሚኒስትር ሲራጅ ፈጌሳ ዛሬ የሰጡት መግለጫ ትናንት የወጣውን አዋጅ ዝርዝር ሁኔታዎች ያብራሩበት ነው። እርሳቸው እንዳሉት የአስቸኳይ ጊዜ አዋጁ እንዲታወጅ በቅድሚያ የተወሰነው የገዢው ፓርቲ ስራ አስፈጻሚ ኮሚቴ ባካሄደው የ17 ቀናት ስብሰባ ወቅት ነው። በዚህ ጉዳይ ላይ ገዢ ፓርቲውም ጭምር ውይ ተካሂዷል። ለ17 ቀን በቆየው የመጀመሪያው ግምገማ ላይ ገምግሞ ለውጡ በ15 ቀን ውስጥ የማይመጣ ከሆነ ወደ አስቸኳይ ጊዜ መግባት አለብን ብሎ በሙሉ ድምፅ ወስኖ ነበር። እየተለየው ነገር ግን ከዛ በኋላ በነበሩት ሂደቶችም ጭምር ሂደቱን እንደገና እየገመገም ለውጥን ለማየት ሙከራ አድርገናል። ከመሻሻል ይልቅ ከጊዜ ወደ ጊዜ ሁኔታዎች በተለያየ መልክ እየቀያየሩ የቀጠለ መሆኑን ነው ማየት የተቻለው። ስለዚህ ይህን መነሻ አድርገን ትናንትና በሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጁ ቀርበዋል። የሚኒስትሮች ምክር ቤትም በሙሉ ድምፅ ይህን የአስቸኳይ ጊዜ አዋጅ መታወጅ አለበት ብሎ ወስኖ ከትላንት ማታ ጀምሮ ተግባራዊ መሆን ጀምሯል። የአዋጁ ዝርዝር ለጋዜጠኞች አልተሰጠም። መግቢያውን ጨምሮ አምስት ክፍሎች ያሉት መሆኑን ግን ሚኒስትሩ ጠቅሰዋል። አዋጁ ለስድስት ወራት የሚቆይና በመላው አገሪቱ ተፈጻሚ የሚሆን እንደሆነም አመልክተዋል። አዋጁን ተከትሎ የተቋቋመው የአስቸኳይ ጊዜ አዋጅ ኮማንድ ፖስት የሚወስዳቸውን እርምጃዎች ሚኒስትሩ ጠቃቅሰዋል። ይህ በሰፈረበት የአዋጁ ክፍል ወደ 18 የሚጠጉ ንዑስ አንቀጾች መኖራቸውንም ነው ያስረዱት። በንባብ ካሰሟቸው መካከልም የሚከተሉት ይገኙበታል። በአስቸኳይ ጊዜ የሚወሰዱ እርምጃዎች የአስቸኳይ ጊዜ ኮማንድ ፖስት ሕገ መንግስቱንና ሕገ መንግስታዊ ስርዓቱን ለማስከበር እና ከአደጋ ለመጠበቅ የሕዝብና ዜጎችን ሰላም እና ጸጥታ ለማስጠበቅ አስፈላጊ ነው ብሎ ሲያምን ማንኛውም ሁከት፣ ብጥብጥና በህዝቦች መካከል መጠራጠርና መቃቀር የሚፈጥር ይፋዊ ሆነ የድብቅ ቅስቀሳ ማድረግን፣ ጽሑፍ ማዘጋጀትና ማተምና ማሰራጨትን፣ ትዕይንት ማሳየትን፣ በምልክት መግለጽን፣ ወይም መልእክትን በማንኛውም ሌላ መንገድ ለህዝብ ይፋ ማድረግን ይከለክላል። ማንኛውም የመገናኛ ዘዴ እንዲዘጋ ወይም ደግሞ እንዲቋረጥ ሊያደርግ ይችላል። የህዝብ እና የዜጎች ሰላምና ጸጥታ ለማስጠበቅ ሲባል የአደባባይ ሰልፍ እና ሰልፍ ማድረግን መደራጀት፣ በቡድን ሆኖ መንቀሳቀስ ይከለክላል። ዝርዝሩ በመመሪያ ይወጣል። በአዋጁ መሰረት ያለ ፍርድ ቤት ትዕዛዝ ሊወሰዱ የሚችሉ እርምጃዎች እንዳሉም አብራርተዋል። ሚኒስትሩ በህገ መንግስቱና በህገ መንግስታዊ ስርዓቱ ላይ የሚቃጡ ወንጀሎችን የጠነሰሰ የመራ፣ ያስተባበረ የጣሰ ወይም ደግሞ በማንኛውም መንገድ በወንጀል ድርጊቱ የተሳተፈ ወይም ተሳትፏል ተብሎ የሚጠረጠረን ማንኛውም ሰው ያለ ፍርድ ቤት ትዕዛዝ በቁጥጥር ስር ያደርጋል። ተገቢውን ማጣራት በማድረግ በመደበኛው ሕግ ተጠያቂ እንዲሆን ያደርጋል። ወንጀል የተፈጸመባቸው ወይም ደግሞ ሊፈጸምባቸው የሚችሉ እቃዎችን ለመያዝ ሲባል ማናቸውንም ቤት፣ ቦታ፣ መጓጓዣ ለመበርበርና እንዲሁም ማናቸውንም ሰው ለማስቆም ማንነቱን ለመጠየቅ፣ ለመፈተሽ ይቻላል። በብርበራ ወይም በፍተሻ የተያዙ እቃዎችን በማስረጃነት ለፍርድ ቤት መቅረባቸው እንደተጠበቀ ሆኖ ተጣርቶ ለባለመብቱ ይመለሳል። የሰዓት እላፊ ተፈጻሚ የሚሆንበትን ሁኔታ ይወስናል። ለተወሰነ ጊዜ አንድን መንገድ፣ አገልግሎት መስጫ ተቋማት ለመዝጋት እንዲሁም ሰዎች ለጊዜው በተወሰነ ቦታ እንዲቆዩ ወደ ተወሰነ አካባቢ እንዳይገቡ ወይም ደግሞ ከተወሰነ ቦታ እንዳይንቀሳቀሱ ይደረጋል። ሊወሰዱ የሚችሉ ሌሎች እርምጃዎችም በሚኒስትሩ ተጠቃክሰዋል። በአዋጁ ሊወሰዱ የሚችሉ እርምጃዎች በቀጣይነት በሚወጡ የአፈጻጸም መመሪያዎች በሚገባ እንደሚዘረዘሩም አስታውቀዋል። ሚኒስትሩ አክለው እንዳሉት በዚህ አዋጅ መሰረት ሰባት አባላት ያሉት የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ ይቋቋማል። አዋጁ በ15 ቀናት ውስጥ ለሕዝብ ተወካዮች ምክር ቤት ቀርቦ እንዲጸድቅ እንደሚደረግም ገልጸዋል። ለተቃዋሚ ፓርቲዎችም ያስተላለፉት መልእክት ነበር። የተቃዋሚ ፓርቲዎችም ጭምር በዚህኛው ሕግ አሁን በወጣው አዋጅ ላይ ተፈፃሚነቱ ላይ የማገዝ የመተባበር የሀገሪቷ ሰላምና መረጋጋት እንዲመጣ ወደ ነበረበት ቦታ እንዲመለስ በማድረግ ሂደት የራሳቸውም የበኩላቸው ሚና እንዲወጡ በዚህ አጋጣሚ ለማሳሰብ እወዳለሁ ምክንያቱም ለሁላችንም የጋራ ሀገር ሲኖር ነው ተቃዋሚም፣ ተሸናፊም ሁሉም ተወዳድሮ በዚች አገር ዲሞክራሲያዊ ስልጣን ሽግግርም ማድረግና የህዝቡን ሰላምና ልማት የምንፈልገውን ነገር ማሳከት የምንችለውና ና ስለዚህ፣ የሰላም ጉዳይ የአንድ ፓርቲ ወይም የአንድ ወገን ጉዳይ አይደለም፣ የጋራ ጉዳይ ነው። በዚህ መንፈስ ሁሉም አካላት በጋራ ተባብረው በአጭር ጊዜ ውስጥ ያለው ሁኔታን ልንቀይር ይገባል የሚል አደራ ልማት እፈልጋለሁ። አመሰግናል ሚኒስትሩ ሲራጅ ፈጌሳ ከጋዜጠኞች ለተነሱ የተወሰኑ ጥያቄዎችን ምላሽ ሰጥተዋል። የሽግግር መንግስት እንዲቋቋም የሚቀርቡ ጥሪዎችን በተመለከተ ለቀረበው ጥያቄ ተከታዩን መልሰዋል። የሽግግር መንግስት እንዲቋቋም የሚፈልጉ አካላት ሊኖሩ ይችላሉ። ይሄ ይሄ መንግስት ግን በህገ መንግስት የተቋቋመ መንግስት ነው። ህገ መንግስታዊ ስርአቱን ተከትሎ በህዝብ ምርጫ የተቋቋመ መንግስት ነው። ስለዚህ በህዝብ ምርጫ የተቋቋመን መንግስት ከህዝብ ፍላጎት ውጭ፣ ከህገ መንግስታዊ አሰራር ውጭ ህግ ወጥ በሆነ መልክ ሌላ የሽግግር መንግስት ለመመስረት የሚፈልግ ሰው ካለ የተሳሳተ ነው ቦታ የሚለው ስለዚህ እንደዚያም የሚያልሙ ሰዎች ካሉ ወይም አካላት ካሉ በዚህ መልክ የተዘጋጀ ወይም ደግሞ በዚህ መልክ የሚፈልግ ህዝብም እንደሌለ ለዚህ የተዘጋጀ በአሁኑ ሰዓት መንግስትም እንደሌለ መግለጽ ተገቢ ይመስለኛል። አሁን ካለው ሁኔታ አንጻር የአገሪቱ ጦር ስልጣን የሚቆጣጠርበት እድል ይኖር እንደሆነም ተጠይቀዋል። ሚኒስትሩ በኢትዮጵያ መፈንቅለ መንግስት የሚካሄድበት እድል እንደሌለን ያብራሩት እቺ ሀገር በጦር ከሚገዛ አገዛዝ ከተገላገለች ከ26 ዓመት አካባቢ ሆኗታል። አሁን የምትደራደረው በህገ መንግስት ነው የምትደራደረው ሰራዊታችን ከምን ጊዜውም በላይ በህገ መንግስቱ የታነጸ በህገ መንግስቱ የተቀረጸ ህዝባዊ ሰራዊት። ስለዚህ ለህገ መንግስቱ መከበር በጽናት የሚቆም ነው። ለህገ መንግስታዊ ስርዓት መከበር በጽናት የሚቆም ነው። ስለዚህ በህገ መንግስቱ መሰረት ለተመረጠ ሲቪል አስተዳደር የሚገዛ ያንም የሚጠብቅ ነው። በፈንቅለ መንግስት የሚያካሄድ ሰራዊት የለንም። እኛ ሀገር ላይ በዚህ አመለካከት የተገነባም ሰራዊት የለንም። ስለዚህ ከዚህ አንጻር እንደዚህ አይነት ነገርም የለንም። በዚህ የሚታሰብም ነገር የለም። ስለዚህ ሊሆን የሚችለው ነገር ቢኖር የተፈጠረውን አለመረጋጋት የተፈጠረውን እውቀት እና ብጥብጥ ወደ ነበረበት እንዲመለስ ግን በህገ መንግስቱና በአስቸኳይ ጊዜ አዋጁ መሰረት የተሰጠውን ተልእኮ ብቻ ነው የሚፈጽሙ ለዚህም የሚገዛ ነው የሚሆነው። ስለዚህ ይሄ በደንብ መወሰድ ያለበትና ከዛ ውጭ ሊሆን የሚችል ነገርም እንደየለም እንደማይታሰብም ግልጽ መሆን ያለበት ይመስለኛል። የመከላከያ ሚኒስትር ሲራጅ ፈጌሳ ዛሬ በሰጡት መግለጫ ከጋዜጠኞች ለተነሱ ሌሎች ጥያቄዎች ምላሽ ሰጥተዋል። የህዝብ ተወካዮች ምክር ቤት መቼ በአዋጁ ላይ እንደሚነጋገር ግን አላመለከቱም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ እስክንድር ለዘገባው። ወደ ተከታዩ ቅንብር እናልፋለን። የብሔረ አማራ ዲሞክራሲያዊ ድርጅት ብአዴን ሊቀመንበሩንና ምክትል ሊቀመንበሩን አንስቶ በሌሎች ተክቷል ተብሎ በማኅበራዊ መገናኛዎች የተወራው እውነት አይደለም ሲሉ የአማራ ክልል የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሡ ጥላሁን ማምሻውን ለቪኦኤ ገልጸዋል። ጽዮን አግኝታ አነጋግራቸዋለች። አቶ ንጉሡ ጥላሁን የአማራ ክልል የመንግሥት ኮሚኒኬሽን ጉዳዮች ዳይሬክተር ኖት ለቃለ ምልልስ ፈቃደኛ ስለሆኑ በጣም አመሰግናለሁኝ። በእንግዲህ ማህበራዊ ሚዲያ ላይ በርካታ መረጃዎች ይሰራጫሉ። እነዚህ መረጃዎች በተለይ ከቅርብ ጊዜ ወዲህ ማህበራዊ ሚዲያ እንደ አንድ መገናኛ መድረክ ሆኖ እያገለገለ ነው እና በዛ በማህበራዊ ሚዲያ ላይ በአዴን የክልሉን ፕሬዚዳንት አቶ ገዱ አንዳርጋቸውና ምክትሉን አቶ ደመቀ መኮንንን አንስቷል የሚሉ ዜናዎች የተሰራጩ ነው እና ይሄ ነገር ምን ያህል እውነት ነው? በዚህ ውይይት ላይ የተሰጡ የተደረጉ ውሳኔዎችና ለውጦች አሉ ወይ? የበአዴን ግምገማና ውይይት እስካሁን ድረስ እየተካሄደ ነው በዛሬና ነገንም ጨምሮ ኤርትራ አስፈጻሚውም በሪስ ግለይስ መድረክ ላይ ነው ያለው በግምገማ ላይ ከነገ በስተያ በማዕከላዊ ኮሚቴ ይሰበሰባል። ውይይቱ እና ግምገማው ገና በጅምር ነው ያለው። የተወሰነ ውሳኔ የለም። ክልላዊና ሀገራዊ ሁኔታ ላይ እየገመገመ ነው ያለው። እነዚህ የሚለቀቁት ወሬዎች በሙሉ ሀሰት ናቸው። በዚህ ግምገማና ውይይቱ ምን ላይ ያተኮረ ነው? ግምገማው አመራሮቹን ነው። አጠቃላይ ሀገራዊ ሁኔታ ነው። እስቲ አል ቢያንስ የተወሰኑትን አጀንዳዎች እንገሩን፣ ምን ላይ ትኩረት ያደረገ ነው? ምናልባት ትኩረት ከተደረገባቸው ነጥቦች እንደዚህ ያሉ ካሉእና እንደው ሾልከው የወጡ መረጃዎች ከሆኑ በሚል ነው ይህን ጥያቄ ማነሰው። እንግዲህ ግምገማው በኢህአዴግ ስራ አስፈጻሚ ኮሚቴ ግምገማ አካሂዶ አቅጣጫ ማስቀመጡ የሚታወስ ነው። በዚህ መሰረት ብሔራዊ ድርጅቶች ከራሳቸው ሀገራዊ ሁኔታ ከራሳቸው ድርጅታዊ እና ክልላዊ ሁኔታ አኳያ ይገመግማሉ። በዚህ መሰረት አቅጣጫዎች ያስቀምጣሉ፣ ውሳኔዎች ይወስናሉ። ስለዚህ እነዚህ ደግሞ አቅጣጫዎች እና ውሳኔዎች ባዶ ነገር አይደለም። የሚገመግሙት ግምገማቸው ክልላዊ ሁኔታ እንዴት ተመራ ነው፣ ችግሮች የተፈጠሩ ችግሮች በምን መልኩ ሊፈቱ ይገባል፣ እንዴትስ ተፈጠሩ? እነዚህን ይገመግማሉ። ከአመራር ግምገማ የሚነጠሉ አይደለም። ነገር ግን አሁን ባለበት ሁኔታ የትኛውንም አመላር የሚመለከት አንዳችም ውሳኔ አልተላለፈም። በጣም አመሰግናለሁ። አቶ ንጉሱ ጊዜ ስጥልን። እንግዲህ እየተከታተልን በቀጣይ ዘገባችንን እናቀርባለን። መልካም ምሽት። አመሰግናለሁ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ቆዩ። አሁን አንድ ማስታወቂያ አለን። ሰለሞን አንድ ማስታወቂያ አለን። ሳይፎን ከቪኦኤ በነጻ ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንዲህ ነው። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አት ሳይፎን ትሪ ዶት ኮም ኢሜይል ይላኩ። እደግመዋለሁኝ። መልካም ዜና እንዲህ ነው የሚጻፈው። አንድ ቃል ነው። ኤም ኢ ኤል ኬ ኤ ኤም ዚ ኢ ኤን ኤ። ሳይፎን ትሪ እንዲህ ነው የሚጻፈው። ፒ ኤስ አይ ፒ ኤች ኦ ኤን ሶስት ቁጥር sbs.com እደግመዋለሁኝ። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አድ ሳይፎን ፍሪ ዶት ኮም ኢሜይል ይላኩ። ከዚያም ሳይፎን አንድሮይድ ዶት ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርስዎታል። የደረሰትን ሳይፎን አንድሮይድ ዶት ኤፒኬ ፋይል ያወርዱትና ወይም ዳውንሎድ ያድርጉና ወደ አንድሮይድ ስልኮ ይጫኑት ወይም ኢንስቶል ያድርጉት። ከዚያም ቢሹ ወደ ቪኦኤ አምሃሪክ ወይም ቪኦኤ አማርኛ፣ ቢሹም ወደ ሌላ ማንኛውም ማኅበራዊ መገናኛ ወይም ወደ ማንኛውም ዌብሳይት ገብተው የሚፈልጉትን ያገኙ። ክቡራትና ክቡራን አድማጮቻችን በ19 እና በ25 ሜትር ባንድ እየተላለፈላችሁ ያለውን ዝግጅት ነው እየተከታተላችሁ ያላችሁት ከበዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በየዕለቱ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ኤምኦቢ አይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከሀያ አራት ደቂቃ ነው። ፕሮዲውሰሩ ንጉሡ ታምሬ ነው። ቴክኒሽያን ሲድራክ ፍራንክሊን፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየሁ ገበያ ሆነች። የምናስተናግዳችሁ ሶሎሞን አባተና ጽዮን ግርማንን። አሁን ከስልክ አስተያየቶቻችሁ በጥቂቱ እናስደምጣችሁ። ራስ መልክቴን አስተላልፉልን አንድ ነገር እኔ ከሚገባው በላይ ሲራገብ በጣም እጅ እችላል ኃይለ ማርያም ጠቅላይ ሚኒስቴር የሚለውን ስሙን ተሸከመው እንጂ ድሮንም እዚህ ግባ የሚባል ስልጣን አልነበረውም። ስለዚህ የእርሱ መነሳት ለውጥ ያመጣሉ እያል ለ ይልቁን ሰውያ እኔ ኤችአር መቶ ሀያ ስምንትን ለማስቀረት ለውጥ እያረቁ ነው ጊዜ ስ ብላ ምዕራባውያን ለማታለል ያደረገችው የመሰሪነት ተግባር ነው የሚመስለኝ። እኔ ህዝቡ ከወያኔ ጋር ሀያ ሰባት አመት ሲሸውደን ሲዋሸን ሲያታልለን የኖረውን እንዴት መረዳት ያቅተናል? በፍጹም። እኔ ወያኔዎች በስልጣን እስካሉ ድረስ እንደ እውነት አለፈው ስህተታቸው ተምረው እውነተኛ ለውጥ ያመጣሉ ብዬ በፍጹም አልጠብቅም። የኢትዮጵያ ሕዝብ ይልቁንስ ሳይት ታለን ትግሉ አጠናክሮ ቢቀጥል ጥሩ ነው ባይነኝ። አመሰግናለሁ። ትናንትናው ሁነት አቶ ሰለሞን ዶክተር ነገሪ ሌንጮ ያቀረቡትን ጥያቄ በተመለከተ ነው። የሚገርመው የጋዜጠኝነትን ግነትን የሙያ ባህሪ ያተከተለ መልስ ሲሰጡ ተገንዝቤያለሁ። እና ይሄ በጣም የሚገርም ነው። ኢህአዴጋዊ የፖለቲካ አወቃቀር እና የጋዜጠኝነት ሙያቸውን ነው በተግባር ያሳዩት። እና ከአንድ ሚኒስትር የማይጠበቅ መልስ ጋዜጠኛ የሚያቀርቡትን ጥያቄ ትተው ሌላ ሲመልሱ ነው ያየነው ላይ ደግሞ ጋዜጠኛ ነበርኩኝ ብሎ መናገራቸው በጣም የሚያሳፍር። እውነት ለመናገር አቶ ሀይለ ማርያም ደሳለኝ በግምገማ ተገምግመው ነው ስራቸውን የለቀቁ ወይስ በራሳቸው ፈቃድ ነው? ምክንያቱም እውነቱን ተናጎመሸበት መሸበት ማደር መልካም ነው። ተሳስቼ ነበር፣ እንደዚህ መምራት አልቻልኩም፣ ይሄ ችግር ተፈጥሯልና ይቅርታ ብሎ ብለው የኢትዮጵያን ሕዝብ ስልጣናቸውን ቢለቁ የበለጠ ክብራቸውን ከፍ ያደርገዋል እንጂ ዝቅም ያደርገው አይደለም። ስለዚህ በግለሰብ ፈቃድ እና ፍላጎት ብቻ ስልጣን መልቀቅ መያዝ ካለ ይሄ የኢህአዴግን የፖለቲካ ባህሪ ትንሽ የሚገልጽ ሁኖ አልተገኘም እና ይህን ነገር ማብራሪያ ለማለት ነው። በተረፈ ነገሩ ዋናው ለሀገራችን በጎ ነገር ያሰማን በጎ ነገር እንመኛለን። እሳቸውን በክፉ ለማየት አይደለም። ለኢትዮጵያ ሲባል ሁላችንም በአንድ ልብ ተግባብተን አንድ ልማት ለአንድ ሰላም እንድንደርስ እግዚአብሔር ይርዳን። ዞሮ ባበይዝ እግዚአብሔር ትናንትና ኢህአዴግ አገዛዝ ዋናው ቀንደኛው ፓርቲ የትግራይ ህዝቦች ነጻ አውጪ ግንባር የሚባለው ያስቀመጣቸው አቶ ኃይለማርያም ደሳለኝ ስራዬን በገዛ ፈቃዴ ለቀቅ ያለው ምን እንደምንለው ጊዜ ነው የሚያውቀው። ግን ሀሳቡ ምንድን ነው? የማዘናጊያ የማዘናጊያ ቴክኒክ ነው ብለን የምንወስደው። ባለፈው የዛሬ አንድ ስድስት እስከ ስምንት ወር አካባቢ ካቢኔት እንቀይራለን አሉ። ካቢኔት ሹም ሽር ተደርጎ ያው እንደሚታወቀው ኢትዮጵያ ሴት ኦፍ ኢመርጀንሲ ነበረች። አሁንም ደግሞ የሚደረገው የማስፈራሪያና የመሸወጃ ቴክኒኮች ጊዜ ያለፈባቸውና ያበቁ ናቸው። ክቡራትና ክቡራን አድማጮች እንደዚሁም በፌስቡክ ላይ ብዙ ንግግሮች ሰሞኑን እየተካሄዱ ናቸው። ከጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣን መልቀቂያ ጥያቄ ማቅረብ ጋር ተያይዞ ከተነጋገራችኋቸው፣ ከተለዋወጣችሁ ሀሳቦች ጥቂቱን ቀጥሎ እናሰማችኋለን። ዘመነ ፍስሐ ነኝ ያሉ ተሳታፊ እንዲህ አሉ። ይህ ሁሉ ዝባዝንኬ የልጅ ጨዋታ ነው። እውነታው ወያኔ ውጥረቱን ለማርገብ ሌላ አሻንጉሊት ሊያስቀምጥ ነው። እኚህ ሰው እንኳን ከእስር ነፃ ወጡ፣ ጀግና አካሉ ይታሰራል እንጂ የአእምሮ እስረኛ አይሆንም። እኚህ ሰው የአእምሮ እስረኛ ናቸው፣ ወያኔ ያዘዛቸውን ብቻ የሚፈጽሙ፣ ዛሬ ትዕዛዝ ከመፈጸም ሌላ ምንም ማድረግ የማይችሉ ናቸው። ስለዚህ ለቀቁ የሚባል ስልጣን አልነበራቸውም። ተከታዩ አስተያየት ደግሞ የጃይሚን ከባል አገር ነው። ፈጣሪ ሆይ ህዝቡን በቅንነት መምራት የሚችል መሪ ስጠን ይላል። ቢተው በላይ ነኝ ያሉ ተሳታፊ ደግሞ እንዲህ ሲሉ ጻፉ። ጉልቻ ቢለዋወጥ ወጥ አያጣፍጥም እንደተባለው ስር ነቀል ለውጥ ነው የሚያስፈልገው። ተከታዩ ደግሞ የግሩም ታደስ አስተያየት ነው። እንደኔ ጠቅላይ ሚኒስትሩ ቀድሞውንም ምንም የመወሰን ስልጣን አልነበራቸውም። ሆኖም ግን ስልጣን መልቀቃቸው በድብቅ ይሰራ የነበረውን ኃይል አደባባይ ሊወጣ ላይ አደባባይ ላይ እንዲወጣ አድርገዋል። ይህም ኃይል ጉልበት ተጠቅሞ ስርዓቱን ለማስቀጠል ስለሚሻ ሀገሪቱን ወደ ከፋ ብጥብጥ የሚወስዳት ይመስለኛል። አቶ ሽፈራው ሽጉጤ በትናንትናው መግለጫቸው እንደገለጹት ከሆነ ተተኪው ጠቅላይ ሚኒስትር ከኢህአዴግ እንደሚሆን በማያሻማ ሁኔታ ገልጸዋል። ይህ ህዝቡ ያነሳውን ጥያቄ ይመልሳል ብዬ አላምንም። እስቲ በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የሥልጣን መልቀቂያ ላይ ካሌብ ክንፈ ሚካኤል ካሉት ደግሞ ቀንጨብ አድርገን እናሰማችሁ። ከጠቅላይ ሚኒስትሩ በላይ ያሉ አጠቃላይ ሚኒስትሮች ስልጣን ይልቀቁ። ድሮም ቢሆን ጠቅላይ ሚኒስትሩ የአደባባይ እንጂ እውነተኛ ባለስልጣን አልነበሩም። እርሳቸው የሚለቁት ስልጣን ቢኖር መጠሪያውን ብቻ ነው። አማናዊ ጠቅላይ ሚኒስትሮቹ ሌሎች ናቸው። ጠቅላይ ሚኒስትር ብቻ ሳይሆኑ አጠቃላይ ሆነው ሀገርን የሚያንከላውሱ እነርሱ ከጀርባ አሉ። መውረድ ያለባቸው እነርሱ እንጂ ኃይለማርያም ደሳለኝማ ራሳቸው ከእስር እንደተፈቱ ይወቁት። ቀድሞ ያልነበረን ስልጣን ለቀቁ ማለት እንደምን ይቻላል? ለሀገር የሚበጀው መፍትሄ ከተፈለገ አሁንም አያያዙ ጉልቻ በመለዋወጥ ወጡን ለማጣፈጥ ከመድከም ከፍ ሊል ይገባዋል። ሰው ባለባት አገር ሰው አልባ መሆን አይገባንም። ካሌብ አስተያየታቸውን ይቀጥላሉ። ሌሎችም በጣም በጣም ብዙ የሐሳብ ማንሸራሸሪያ ቃላት ሰፍረዋል። ተከታተሏቸው። በፌስቡክ አብራችሁን ቆዩ። ከዚህ የአስተያየቶቻችሁ ክፍለ ጊዜ ከመውጣታችን በፊት ግን ትናንትና በተጣለው የአስቸኳይ ጊዜ አዋጅ ላይ በዚሁ በፌስቡክ ገጻችን ከተንሸራሸሩት አስተያየቶች አንዱን ወይም ሁለቱን ነካ ነካ እናድርጋቸው እስቲ። የአስቸኳይ ጊዜ አዋጁ ዓላማ አንድና አንድ ነው። ትንሽ ጎደል ያለውን የቃሊቲና የቂሊንጦ እስር ቤት በአስቸኳይ መሙላት ነው። ይህ ግን ሁሉንም ትግል ጫፍ ያደርሰው እንደሆነ እንጂ አንድም ለውጥ በሀገሪቱ ላይ አይፈጥርም። የብሔራዊ ደህንነት ዋና ኮማንድ እኮ ተቋቁሞ ሥራ ጀምሮ ነበር። ግን ሳምንት ሳይሞላው ነው በመላ ሀገሪቱ ተቃውሞ የተቀጣጠለው። አሁንም ያው ነው። ያው የአዋጁ ትልቁ ጥቅሙ የሚቆራረጠውን የኢንተርኔትና የሞባይል አገልግሎት ሙሉ ለሙሉ እንዲቋረጥ ማድረግ መቻሉ ብቻ ነው። አበበ ይተፋ ናቸው ይህንን ያሉት። ሌሎችም በርከት ያሉ አስተያየቶች አሉን በፌስቡክ ገጻችን አት ቪኦኤ አምሃሪክ አብራችሁን ቆዩ፣ ተከታተሉን፣ አስተያየቶቻችሁን አንሸራሽሩ። ስለ አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን ተዘዋዋሪው የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። ክቡራትና ክቡራን አድማጮች ሳይፎን ቪኦኤ በነጻ አዘጋጅቶላችኋል። ሳይፎንን ከኢንተርኔት ዳውንሎድ አድርጋችሁ መጠቀማችሁን አትዘንጉ። የዘወትር አገልግሎታችንን ለማቀላጠፍና ለእናንተ ያለ ችግርን ለማድረስ ጥረታችንን እንቀጥላለን። አጠር አጠር ያለ ዜና እናሰማችሁ። አሁን የአስቸኳይ ጊዜ አዋጁ ለስድስት ወራት ተግባራዊ እንደሚደረግ የኢትዮጵያ የመከላከያ ሚኒስትር ሲራጅ ፈጌሳ ገለጹ። አዋጁ ለመጪዎቹ ስድስት ወራት ተግባራዊ ሆኖ የሚቆየው በአስራ አምስት ቀናት ጊዜ ውስጥ ለሕዝብ ተወካዮች ምክር ቤት ቀርቦ ከጸደቀ በኋላ እንደሚሆንና አካባቢዎች ላይ ተግባራዊ እንደሚደረግ ሚኒስትሩ ዛሬ ለጋዜጠኞች በሰጡት ማብራሪያ አመልክተዋል። መግለጫው ከብሔራዊ የደህንነት ምክር ቤት የተሰጠ መግለጫ ሲሆን የሰጡት ደግሞ የመከላከያ ሚኒስትሩና የብሔራዊው የደህንነት ምክር ቤት ጽህፈት ቤት ኃላፊ አቶ ሲራጅ ፈጌሳ ናቸው። አዋጁን የሚያስፈጽም አዲስ ኮማንድ ፖስት እንደሚቋቋም ሚኒስትሩ የተናገሩ ሲሆን ሰብሳቢው የሚሆኑትም ራሳቸው የመከላከያ ሚኒስትሩ እንደሆኑ ታውቋል። በአዋጁ የተጣሉ ክልከላዎች ማንኛውንም ሁከትና ብጥብጥ ማድረግ፣ በህዝቦች መካከል መጠራጠርንና መቃቃርን የሚፈጥር ይፋዊም ሆነ ድብቅ ቅስቀሳ ማድረግ፣ ጽሁፍ ማዘጋጀትና አትሞ ማሰራጨት፣ ትዕይንተ ህዝብ ማሳየት፣ በምልክት መግለጽ፣ ወይም መልእክትን በማንኛውም ሌላ መንገድ ይፋ ማድረግ መሆናቸውን የመከላከያ ሚኒስትሩ አስታውቀዋል። የተቋቋመው ኮማንድ ፖስት አስፈላጊ ነው ብሎ ሲያምን ማንኛውም የመገናኛ ዘዴ ሊዘጋ ወይም ደግሞ እንዲቋረጥ ሊያደርግ ይችላል። የአደባባይ ሰልፍ ማደራጀትና በቡድን ሆኖ መንቀሳቀስን ይከለክላል ብለዋል አቶ ሲራጅ ፈጌሳ። በሌላ በኩል ደግሞ መሰብሰብንና ሐሳብን መግለጽን መከልከልን ጨምሮ በመሰረታዊ መብቶች ላይ ክልከላ የጣለውን የአስቸኳይ ጊዜ አዋጅ ለመደንገግ የኢትዮጵያ መንግስት በወሰደው ውሳኔ በብርቱ እንደማይስማማ አዲስ አበባ የሚገኘው የ ዩናይትድ ስቴትስ ኤምባሲ አስታውቋል። ሁከትና የሰው ህይወት የጠፋባቸውን አጋጣሚዎች የምንረዳና የኢትዮጵያ መንግስትም ያሉትን ስጋቶች የምንጋራ ብንሆንም መልሱ ግን ነፃነትን ማሳነስ ሳይሆን ማብዛት እንደሆነ በብርቱ እናምናለን ብሏል የኤምባሲው መግለጫ። ውይይት በቅርቡ ከእስር ከተፈቱት ጋር ተከታዩ ዝግጅታችን ከትናንት በስቲያ ረቡዕ የካቲት 7 2010 ዓ ም ከእስር ከተለቀቁት መካከል ጋዜጠኛ፣ የተቃዋሚ ፓርቲና የሃይማኖት መሪዎች ውይይት ነው። ጋዜጠኛ እስክንድር ነጋ፣ አቶ በቀለ ገርባ፣ ኡስታዝ አሕመዲን ጀበል እና አቶ አንዱ ዓለም አራጌ በትናንትናው ዕለት በቪኦኤ አምሐሪክ የፌስቡክ ገጻችን ላይ እንግዶቻችን ነበሩ። በውይይቱ ትናንት ስለተደነገገው የአስቸኳይ ጊዜ አዋጅ የተወያዩትን ለዛሬ ይዘን ቀርበናል። ጽዮን ግርማና ሄኖክ ሰማግዜር ከተሳታፊዎች የተነሱ ጥያቄዎችን ጨምረው አወያይተዋቸዋል። በዛሬው ዝግጅት በቅርቡ ከእስር ከተፈቱት ጋዜጠኞች እስክንድር ነጋ፣ ከተቃዋሚ ፖለቲካ መሪዎች የኦፌኮ መድረኩን አቶ በቀለ ገርባ፣ የአንድነት ለዲሞክራሲና ለፍትህ ምክትል ሊቀመንበር አቶ አንዱ አለም አራጌና፣ የሙስሊም ጉዳዮች መፍትሄ አፈላላጊ ኮሚቴ ኡስታዝ አህመዲን ጀበል በዛሬው ዝግጅት እንግዲህ በቀጥታ ፌስቡክ አት ቪ አማሪክ ላይ ከእናንተ የሚወያዩበት ርዕስ ወቅታዊ የኢትዮጵያ ጉዳዮችና የእስር ቤት ይዞታዎቻቸው ላይ ይሆናል። አንዳንድ ዘገባዎቻችን እንደተረዳነው ሀቆችን እናስጨብጣችሁ። ታህሳስ 25 የኢትዮጵያ መንግስት እስረኞችን እንደሚፈታ አስታወቀ። በመጀመሪያ ዙር የእስር ጊዜያቸውን የጨረሱ በአመክሮ ተፈቱ። ቀጥሎ የተፈቱት ደግሞ ክሳቸው ተቋርጦና በይቅርታ ነው። በዚህ ውስጥ 746 እስረኞች እንደሚፈቱ ተገልጿል። አማራና ኦሮሚያ ክልል አራት ሺህ የሚጠጉ እንደሚፈቱ በየፊናቸው ናቸው አስታውቀዋል። ዛሬ ደግሞ የአማራ ክልል የ224 እስረኞችን ክስ ማቋረጡን አስታውቋል። ሁሉም ሲደመር የኢትዮጵያ መንግስት እንደሚለቃቸው የተገለጹት አምስት ሺህ ገደማ ይሆናሉ። ከእስር የተለቀቁትን አብዛኞቹን እስረኞች ስናነጋግራቸው ከተፈቱት ይልቅ የታሰሩት በቁጥር እንደሚበልጡ ይናገራሉ። አሁን ወደ ውይይታችን እንለፍ። መቼም ጋዜጠኛ ስለሆንን ወገንተኝነት ሲሰማንና ጋዜጠኛ እናስቀድም። እስክንድር ነጋ እንኳን ከቤተሰብ ጋር ከረጅም እስር በኋላ ነው የወጣኸውና እንኳን ከእስር ቤት ወጥተ ከቤተሰብ ጋር ለመሆን አበቃ። አመሰግናለሁ አመሰግናለሁ። እንግዲህ ለአድማጮቻችን ብዙዎቻችሁ የምታውቁት ነው። የእስክንድርና የውብሸት ታዬ መፈታት አስመልክቶ በኒውዮርክ መሰረቱን ያደረገው የጋዜጠኞች ተሟጋች ቡድን የሰጠውን መግለጫ እናሳያችሁ። ቀድሞውኑ መታሰር የማይገባቸው በጣም አሳፋሪ የፍትህ ግፍ የተፈጸመባቸው ጋዜጠኞች ናቸው፣ ሲሉ ነው የአፍሪካ መረጃ አጠናቃሪ በሲፒጄ አንጀላ ኩንተላ የገለጹት። እኔ ደግሞ ሌላ እንግዳ ላስተዋውቅ። አቶ በቀለ ገርባ የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራር ናቸው። እንኳን ከተደጋጋሚ እስር ወጡ። አቶ በቀለ ገርባ ጥሪያችንን አክብረው በመገኘቱም እናመሰግናለን። ሌላኛው እንግዳችን ኡስታዝ አህመድዲን ጀበል የሃይማኖት መብት ተከራካሪ ናቸው። የሙስሊም ጉዳዮች መፍትሄ አፈላላጊ ኮሚቴ ውስጥ በአባልነትና በመሪነት የሰሩ ናቸው። እንኳን ደስ ያለው እርሶም ስለተፈቱ። የአቶ በቀለ ገርባን ድምፅ ድምጽ ግን አልሰማንም፣ አሉ አቶ በቀለ። አመሰግናለሁ። መልካም አለው። አመሰግናለሁ። አቶ አንዱ አለም አራጌ በቅንጅትና በአንድነት ፓርቲዎች ከአባልነት እስከ አመራርነት ያገለገሉ ናቸው። እሳቸውም ከሁለተኛ እስር በቅርቡ ነው የተፈቱት። እንኳን ደስ አሎት አቶ አንዱ አለም። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። አድማጮችንም እናንተንም ሰላም ታቀርባለሁ። እናመሰግናለን። እንደምን አለህ አንዱ አለም? እንደምን አሉ? እንግዲህ እርስና አንቱታው በጣም ይምታታብናል። በግል ስለምንተዋወቅ ከብዙዎቻችን ጋር አብረንም ስለሰራን አስቀድመን ይቅርታ እንጠይቅና እንደተሰማን እንነጋገራለን። እንግዲህ አው እንግዲህ እንደዚህ አይነት ችግር ከተፈጠረ እንደተሰማን በሚለው እንያዘውና፣ እንኳን ደህና መጣችሁ ሁላችሁንም። የዛሬ ውይይታችን በፍጥነት በሚለዋወጡ የሀገሪቱ ሁኔታዎችና ውሳኔዎች የተነሳ ከትኩስ ዜና ጀምር የኢትዮጵያ መንግስት ያስቸኳይ ጊዜ አውጇል። ይህንን የአስቸኳይ ጊዜ አዋጅ አቶ በቀለ ገርባ ወደ እርስዎ ነው የምመጣው፣ እንዴት ነው የሚመለከቱት? በጣም አመሰግናለሁ። በመጀመሪያ ደረጃ ወንድሞቼ እንኳን ተፈታችሁ፣ እንዴት ናችሁ፣ እንዴት ሰነበታችሁ፣ እንዲ ህይወት እንዴት ነበር ለማለት እፈልጋለሁ። ምክንያቱም በአካል አልተገኘንም። ከዛ ቀጥሎ በዛሬው አዋጅ ላይ አስተያየት ለመስጠት አዋጁን በጥሞና እንኳን አልተከታተልኩትም። ምክንያቱም በጣም እንግዶች ቤቴ ነበሩና ያንን ሽማፈናበት በነበረብኝ ሰዓት ነበረ የታወጀው እና ይመጣል ብዬም ያልጠበቁት ነበረ። ነገር ግን ማለት የሚችለው በዚህ ሰዓት አገሪቱ ውስጥ ምን አይነት ሁኔታ ተፈጥሮ እንዳለ ብዙ ሰው ያውቃል። ይሄም ደግሞ ከመንግስት እንዝላልነት ሳይሆን አውቆ ዝም በማለት ወይንም ደግሞ በቀደመ ሁኔታ መግዛት ባይችልም ነገር ግን ሁኔታዎችን ከሁኔታዎች ጋር እንኳን በመጠኑ መራመድ የራሱን ቃል እንኳን ማክበር ባልቻለበት ሁኔታ ውስጥ አንዳንድ ቦታዎች ትንሽ አስጊ የሚመስሉ ሁኔታዎች እየተከሰቱ በመሆናቸው የታወጀ አዋጅ ይመስለኛል። አዋጅ ይሁን እንጂ በሌላ ጊዜ እንዲሆን አገሪቱ ዲሞክራሲ በሰፊው የሰፈነባት የሚመስል ውጪ ሲነገር ያንን የሚመስል በውስጥ የምንኖር ሰዎች ግን ሀገሪቱ እጅግ በጣም አሳኝ ከሚባሉ ሀገሮች ውስጥ የምትመደብ መሆኗ ይታወቃል። ስለዚህ ቀድመውንም አይ ታወጅ እንጂ የፖለቲካ ፓርቲዎች እንደልባቸው የማይንቀሳቀሱባት፣ ሰዎች እንደ ልባቸው ሀሳባቸውን የማይገልጹባት፣ ቀድሞውንም እንደ ልብ መደራጀትም ሆነ ዲሞክራሲያዊ የሚባሉ መስቶች ሙሉ በሙሉ ሊባል በሚችል ደረጃ የታገደባት አገር እንደነበረች ይታወቃል። ስለዚህ ዛሬ መታወቂ ምንም ብዙም አዲስ ነገር የለውም። ምናልባት አዲስ የሚያደርገው ኦሮሚያ አካባቢ አንዳንድ የምናያቸው ጉዳዮች አሉ፣ ከበፊቱ የተለየ በተለይም ከአንድ ወር ከአንድ ዓመት ወዲህ አንዳንድ እንቅስቃሴዎች ይታያሉ። ለቀቅ የተደረጉ ነገሮች አሉ። ይህም ደግሞ ከፌዴራል መንግስቱ ላይ ካለው መንግስት ማለት ነው፣ ቁጥጥር ውጪ ትንሽ ክልል ራሱ በራሱ መንገድ ያስኬደው ያለ ስለሚመስል ይሄ ነገር በጣም የሚያሳስበው በተለይም ደግሞ በዚህ ጉዳይ ላይ የብዙዎቹ ማዕከላዊ መንግስት ውስጥ ወይም ፌዴራላዊ መንግስቱን የያዙ አካላት ላይ አንዳንድ ጥቅማቸውን የሚያጎልባቸው አንዳንድ ነገሮች እንዳሉ የሚያስመስል ብዙ ነገር በመኖሩ ይህን ነገር ባጭሩ መቅጨት አለብን የሚል ሀሳብ ያለው ሁሉ ይመስለኛል። ስለዚህ አሁን የአስቸኳይ ጊዜ አዋጅ የሚባለው አንደኛ ነገር ብዙ ተመክሮበት የተደረገ ነገርም አይመስለኝም። ነገ ወይም ተነጎዳ ወደ ፓርላማ በሚቀርቡበት ጊዜም ያልፋል የሚል ምክንያትም አይኖረኝም። ምክንያቱም ይሄ የሁሉንም ፓርቲዎች ይሁንታ ያገኛል ተብለው ቢታሰብ አይደለም። ለምሳሌ እንደ ኦሮሚያ ክልል አካባቢ አሁን ከማያቸውና ከሚገነዘባቸው ነገሮች ይህንን ያጸድቁታል ወይም ይቀበሉታል የሚል እምነት አይነት አየልኝም። ስለዚህ አንዳንድ የሚባሉ ቦታዎች ያው የታወቁ ናቸው። አማራና ኦሮሚያ ክልል አካባቢ ነው አንዳንድ እንቅስቃሴዎች ያሉት ህዝቦች ታፍነው፣ ለብዙ ጊዜ ታፍነው፣ ይሄ አፍና ከምን ጊዜም የበለጠ ንቅስቢሷቸው የተነሱበት ወቅት ስለሆነ ይሄንን ነገር መቆጣጠር ወይንም እንደ ቀድሞ መግዛት የሚቻል እየመሰለ በዚህ መንገድ ዝም ለማሰኘት ጥረት እየተደረገ ያለ ይመስለኛል። ነገር ግን ብዙም ውጤት ያገኛል የሚል እምነት ግን የለኝም። አቶ በቀለ ገርባ እናመሰግናለን እንግዲህ ወደ ኋላ ላይ ደግሞ እንመጣበታለን እስቲ ወደ ጋዜጠኛ እስክንድር ነጋ እንሄድ እስክንድር እንግዲህ በእስር ላይ ያላችሁም አስቸኳይ ጊዜ አዋጅ ታውጆ ነበር ለአስር ወር እየቆየ የአስቸኳይ ጊዜ አዋጅ ነበር አሁን ስትወጡ ደግሞ አስቸኳይ ጊዜ አዋጅ ታውጇዋል እና እዚህ ላይ እንደው ያለህ አስተያየት ምንድን ነው አመሰግናለሁ ሲሆን የአስቸኳይ ጊዜ አዋጅ ለመንግስት የአጭር ጊዜ ቦታ ይሰጠዋል ብዬ ገምታለሁ ይህ ፎይታ ግን ወዲያው በጣም ፈጣን በሆነ የፖለቲካ መፍትሄ ካልታገዘ ዘልክት አይኖረም። እንዲያውም በተቃራኒው ለህዝብና ለሀገር ትልቅ አደጋ፣ ትልቅ ፍንዳታ በውስጡ ያመቀ ያፈለ ነው የሚሆነው። ስለዚህ ያቺ እቺ በአጭር ጊዜ የምትገኘው ፎይታ መንግስትን እንዳታዘናካ፣ ገዥን ፓርቲ ያደግ እንዳታዘናካ፣ በጣም በጣም በጣም በጣም ጥንቃቄ ያስፈልጋል። ችግሮቹ መንጭ የሰጥታ ችግር አይደለም። የችግሮቹ ምንጭ ፖለቲካ ጥያቄ፣ የዲሞክራሲ ግጭቶችን ሀገሪቱ ውስጥ ያለውን አለመረጋጋት እልባት መስጠት የሚቻለው ወደ ዲሞክራሲያዊ ስርዓት ሰላማዊ የሆነ ሽግግር ሲሆን፣ ስለዚህ ሀገር ማተኮር ያለበት የሚያገኘው ጊዜያዊ ፎታዳ ሳይሆን ሀገሪቱን በሰላማዊ መንገድ ወደ ዲሞክራሲያዊ ስርዓት የምትሸጋገርበትን መንገድ በማመቻቸት ላይ ነው። ይህ ደግሞ እልባት ለመስጠት ትልቅ ጥበብና ትልቅ ጥበብ አይጠይቅም። ትልቅ እንቆቅልሽም አይደለም። ሌሎች ሀገሮች በእንደዚህ አይነት ችግር ውስጥ አልፈው እንዴት በሰላማዊ መንገድ እንዴት በተረጋጋ መንገድ እንደፈቱት አይተናል። እነሱ በሄዱት እነሱ በጠረጉልን መንገድ መጓዝ ነው የሚጠይቀው። ለዚህ ጥሩ ምሳሌ የምትሆነ ደቡብ አፍሪካ ነች። ደቡብ አፍሪካ ውስጥ እንደዚህ ተመሳሳይ የሆነ ችግር መሬት ላይ በጣም አስቸጋሪ ሁኔታ ተፈጥሮ ናሽናል ፓርቲ ስልጣን ለነበረበት ጊዜ በአፓርታይድ ዘመን የነበረውን አለመረጋጋት ከምንጩ ማድረቅ የቻሉት የቻለው ኤኤንሲ ያን ጊዜ ሽብርተኛ ብሎ ተፈረጀው ኤንሲ ፓርቲ ጋር የናሽናል ፓርቲ መደራደር ሲጀምር ነው። ስለዚህ ኢትዮጵያም አሁን ኢትዮጵያ ውስጥ ያለውን ችግር ከምንጩ ለማድረቅ ኢህአደግ በህጋዊ መድረኩ ላይ ካሉ ፓርቲዎች ጋር የጀመረውን ድርድር አስፍቶ ካሉ ሁሉም የፖለቲካ ድርጅቶች ጋር በህጋዊ መድረኩም ሆነ ከህጋዊ መድረኩ ውጭ ካሉ የፖለቲካ ድርጅቶች ጋር በጠረጴዛ ዙሪያ ድርድር ሲጀምር ነው ወደ መፍትሄ መሄድ የምንችለው። እና በዚያ መንገድ ኢህአደግ ያስተሳሰብ አድርጎ ያስተሳሰብ ለት አድርጎ ወደዚያ መንገድ ቢገባ ለሁላችን፣ ለሀገራችን፣ ለሰላማችን፣ ለአንድነቱ ጠቃሚ ነገር ይገኛል። እያምናለሁ እናመሰግናለን። እንግዲህ እስክንድር ቀጣዩን እንግዳችንን ደግሞ ስ ሄኖክ። መልካም ወደ አቶ አንዷ አለም አራጌ እንለፍ። አቶ አንዷ አለም በእስር ቤት በቆየህበት ጊዜ መጽሐፍ የሚያሳተምክበት ነው፣ ሰላማዊ ትግሉን ህዝቡ በሰላም እንዴት መታገል እንዳለበት አንተም ህይወትህን ለዚህ ለምታስበው አላማ ረጅም ጊዜ ወስደ የታገልክበት ጉዳይ ስለሆነ በኢትዮጵያ አሁን ከእስር ስትወጣ በምትመለከተው ነባራዊ ሁኔታ እንዴት ነው ማስቀጠል የሚቻለው ሰላማዊ ትግልን በሀገሪቱ? እግዚአብሔር ያክብርልኝ። በድጋሚ እንግዲህ ይህ አሁን ያለው ግብ ግብ አሁን የተጀመረ አይደለም። ከነ ጄኔራል መንግስቱ ንዋይ እንቅስቃሴ ጀምሮ በአገዛዝና በኢትዮጵያ ህዝብ መካከል ሲደረግ የነበረ የሉዓላዊነት ስልጣን ጥያቄ ነው። በአንድ ወገን ህዝቡ ለኋላዊነት ስልጣን ይገባኛል ይላል። በሌላ ወገን ደግሞ ስልጣኑን ይዞ የመቀጠል ፍላጎት አለና ያ ግብ ግብ ወይም የዲሞክራሲ የመወለድ ጭንቅ ነው እንደተነሳው የሰላማዊ ትግልም ደግሞ አሁን የጀመርነው ሳይሆን በአብዮቱ ጊዜ ወይም ከዚያ በፊት በነበረው የተማሪዎች እንቅስቃሴ ለረጅም ዓመታት በጣም ጥሩ የሚባል የሰላማዊ ትግል እንቅስቃሴ የተደረገበትን ሁኔታ እናስተውላለን። ነገር ግን ደግሞ ልክ ከአሁኑ አዋጅ ጋር የሚመሳሰል በደርግ በአስራ ዘጠኝ ስልሳ ሰባት ያነበበ ያስነበበ እንደዚህ አይነት አስተያየት የሰጠ የሚያክላ ነገር ይፈረድበታል የተባለ የህዝቡን ፖፕላር ሴንቲመንት የማፈን ነገር ተጀመረ። እና ያ የዲሞክራሲ ጭንቅ የመወለድ ጭንቅ አሁን ድረስ ተጥሎ በዛ ሂደት ውስጥ እንገኛለን። አሁንም የዚህ አስቸኳይ ጊዜ አዋጅ መፍትሄ አይሆንም። በተለይ ደግሞ ፖፕላር ሴንቲመንቱን ለማፈን ከሆነ ወደ ማንፈልገዋ አዘቅት ይወስደናል እና አሁን የተሻለው ነገር የሚመስለኝ ከጊዜው ጋር የሚመጥን አመራር፣ ከጊዜው ጋር የሚመጥን አስተሳሰብ ያስፈልገናል። በየሀገሩ በየዘመኑ ሁኔታዎች ይቀየራሉ። ለዛ የሚመጥን አስተሳሰብ፣ ለዛ የሚመጥን አሰራር፣ ለዛ የሚመጥን ስልት ያስፈልጋል። ያንን ይዞ መቅረብ ነው የሚያስፈልገው እንጂ በአዋጅ የህዝብን የሰላማዊ ትግል እንቅስቃሴ ለማፈን መሞከሩ የሚያዋጣ ነገር አይደለም። ምናልባትም ደግሞ ወደማንፈልገውና ወደምንፈራው ወደ ሌላ ጽንፍ ሊሆን ይችላል እንጂ መፍትሄ ሊሆን አይችልም። ሰላማዊ ትግል በጣም ሁነኛ አውራ ጎዳና ነው። ስለዚህ ወደምንፈልገው ዘመን ወደምንፈልገው ምዕራፍ ለመሸጋገር ሰላማዊ ትግል ያስፈልገናል። ሰላማዊ ትግል በፍቅር መሰረት ላይ የሚደረግ ትግል ነው። ፍርሃትን ቀብሮ በዛ መሰረት ላይ ነው መታገል የሚቻለው። አሁን በህዝቡና በአገዛዙ መካከል ያለው ችግር እስካሁን የነበረው ፍርሃት ነው። አገዛዙ ያለአግባብ ስልጣን ይዞ እንደቀጠለ ያውቃል። ስለዚህ ባለአግባብ በሚሰራው ነገር ከህዝቡ የሚመጣበትን ተቃውሞ ይሰራል። ህዝቡ ደግሞ አገዛዙ ያላግባብ እንደሚጨቁ ነው ያውቃል። ስለዚህ የመፈራራት ነገር አለ። አሁን ፍርሃት እየሞተ እያየን ነው። አሁን በህዝቡ በኩል ፍርሃትን እየቀበረ ነው። በአገዛዙ በኩል ግን አዋጁን ማወጁ የሚያሳየው አሁንም ፍርሃት አለመሞቱን ነው። ስለዚህ ሰላማዊ ትግል በዚህ የፍርሃት መቃብር ላይ ቆሞ ወደ ተሻለ መሰረት በወንድማማችነት እጅ ለእጅ ተያይዞ አንዱ ሌላውን የሚገልበት፣ አንዱ ሌላውን የሚያጠቃበት ሳይሆን አንዱ ስለ ሌላው የሚሞትበት፣ አንዱ ስለሌላው ሌላው የሚኖርበት እኑ መሰረት ስለሆነ ሰላማዊ ትግል ሁነኛ የትግል ስትራቴጂ ሆኖ ሁኖ መወሰድ አለበት። እና በአገዛዝ በኩል ደግሞ ለዚህ የተዘጋጀ አገዛዝ መሆን አለበት። በተለይም ደግሞ አሁን የጀመሩትን ድፍረት፣ በጎ የሚባል ድፍረት፣ የታላቅነት ብልጭታ፣ የበጎነት ብልጭታ አስፍተው ከዚህ የተሻለ ታሪክ በኢትዮጵያ ምድር ሊሰሩ አይችልም። ማንም እድለኛ የሆነ አካል ኢትዮጵያን የዲሞክራሲ ባህል ባለቤት አድርጎ ከማለፍ የተሻለ አንዳች ነገር ሊፈይድ አይችልም። እና ይህንን አጋጣሚ እንደ ሽንፈት ሳይሆን እንደ በጎ አጋጣሚ በመጠቀም ትልቅ ታሪክ ሰርተው በትውልድ ሲሞገሱ ባለ ውለታ ነው ደግሞ ሲቀጥሉ መኖር ይችላሉ። ና አቶ አንዷለም እንግዲህ በኋላ ላይ ደግሞ አቶ አንዷለም በኋላ ላይ ደግሞ መፍትሄዎቹን ስንል በማጠቃለያ እንመጣበታለን። እስቲ ወደ አንዳንድ ነጥቦች እንለፍ። ኡስታዝ አህመዲን ጀበል የሃይማኖት መብት ተከራካሪ ናቸው። በዚህ በሙስሊም ጉዳዮች በጣም በሰላማዊ ትግል በማድረግ በተለይ በመላው ሀገሪቱ የሚታወቅ ቡድን ነበረ። የዛ እንዳውም ተከራካሪ ነበሩ ነበሩና አሁን ባለ ሁኔታ የአስቸኳይ ጊዜ አዋጅ መታወጁ አዲስ ነገር ያመጣል ብለው ያስባሉ እ አመሰግናለሁኝ በመጀመሪያ ደረጃ ጓደኞቼን የተወሰነ በሩቁ ቢሆን በስር ቤት በሩቁ ቢሆን አይነበር ያው ሳምንታይም ረጅም ጊዜ ስለሆነ እንኳንም አላህ በሰላም እንድትሰጡ አደረገ። አድማጮችንም እንደምናመሻችሁ ለማለት ፈልጋለሁኝ። አዋጁን አስመልክተው በርዕስ ደረጃ እንጂ ዝርዝር ይዘቱን አላየሁም። ነገር ግን በአጠቃላይ ያው አስቸኳይ ጊዜ አዋጅ የሚታወጅባቸው ምክንያቶች እና ሂደቶች የተለያየ ሀገርና ሁኔታ የታ የታወቀ ነው። በዛ ሂደት ውስጥ ኢትዮጵያ ውስጥ ጊዜ ተደርጎ የነበረ ነገር ደግሞ አንዛር አስቸጋሪ አዋጅ ለማወቅ የሚያስገብጠኝ ነገር ደርሷል አለ በሚል በመግ ወደዚህ እንደመጣ ነው እየተረዳን ያለ ነው። ይህ ደግሞ ከሆነ በተመሳሳይ አንዳንድ ቦታ ወይንም ጥቂቶች ያደረጉት አይነት ስሜት አብሮ ሊሄድ አይችልም። ጥቂቶች ከሆኑና አንዳንድ ቦታ ከሆነ ይህን ያህል ሀገሪቱ የሚያሳውጅ ነገር የለም በሚል ሊወስደን ይችላል። ሁን ይህ ምክንያቱ ባለፈው ጊዜ በተኬደበት መንገድ በመሄድ የተለየ ውጤት ለመጠበቅ ነው እየተሞከረ ያለው። ከዓመት በፊት በተመሳሳይ መንገድ ተኪዶ አስር ወራት ቆይቶ ሲነሳ ነው ችግር የመጣው እና አሁንም በተመሳሳይ መንገድ ተኪዶ የተለየ ነገር ይገኛል ተብሎ ከታሰበ ምናልባት የአስቸኳይ ጊዜ አዋጅ የሚቆይበትን ጊዜ እንደ ፎጣ ጊዜ መጠቀም ሊኖር ይችላል እንጂ ባለፈው በርብሾች የሚቆጠሩ ሰዎች ታስረዋል። መንግሥቱም እንደተናገረው በርካታ ነገሮች ተደርገዋል። እነዚያው የታሰሩ ሰዎች ምንም ሌሎች ሰዎች ይሁኑ ከእስር ቤት እንደ መውጣት የመረጃዎች ላይ ጥበታለን። ነገር ግን ተመልሶ ጉዳዩ በዚህ አሁን በሆነበት ደረጃ ደርሷዋል እና አሁንም በአስቸኳይ ጊዜ አዋጅ ሊኬድ ተመሳሳይ ነገር አይመጣም ብሎ መጠበቅ አስቸጋሪ የሚሆንበት አለ። ለማንኛውም ያው ህዝቡ ከመንግስት መንግስት የሚናገራቸው ነገሮች በመገኘታቸው የሚናገረውን ነገር ካለማመን ያምነውም ደግሞ አፈጻጸም ላይ ችግር እያየ በዛም ይሁን በዚህ አጠቃላይ አሳማኝ የሆነ ነገርን በማጣቱ ማህበረሰቡ ቢያንስ ቢያንስ በዚህ በተግባር መንግስት ከሚላቸው ነገር ውስጥ የተሳተፉ ሰዎች መንግስትን ያለማመንና እኔ ራሴ መፍትሄውን አመጣለሁ እኔ ራሴ የመፍትሄው ባለቤት ወደሚል ደረጃ በመሄዱ ነው። እነዚህ ነገሮች እየምጡ ያሉት እና እዚህ ደረጃ ከተደረሰ መፍትሄ ነው ብዬ እኔ የማምነው። መንግስት ከባድ አጣብቅኝ እንደመጣበትም ራሱም ከጠቅላይ ሚኒስትሩ ስልጣን መልቀቅ ፍላጎትም ከሌሎቹ አጠቃላይ ነገሮች ግልጽና ይፋ እስከሆነ ድረስ የሚቆመውም የምሰራውም የታገልኩትም ለኢትዮጵያ ህዝብና ለፍትህ ለዲሞክራሲ፣ ለነጻነት ነው ብሎ በግልጽ በተደጋጋሚ የሚናገረውም እውነት ሆኖ ከተገኘ ማስቀደምም መሰራትም ያለበት ኢትዮጵያ ውስጥ ፍትህ ነጻነት፣ ዲሞክራሲ ያታገልኩለት ለአመታት የተባለው ነገር እንዲህ መሬት ላይ እንዲውል ከሆነ መጨረሻውና ወሳኙ አቋም እሱ ሆኖ ከተገኘ በዚህ ጉዳይ ላይ ከሰማይ በታች ያልተነጋገር ነው አካል የለም። ጠቅላይ ሚኒስትሩ እንዳሉ በኢትዮጵያ ጉዳይ ማን ማንኛውንም አካል ሳያገሉ በኢትዮጵያ ጉዳይ ከሚመለከተው አካል ጋር በግልጽ መነጋገር ያስፈልጋል ብዬ አምናለሁ። መነጋገርም ሲባል ለመነጋገር ያህል ለኮንሰምሽን ሳይሆን በተጨባጭ ኢትዮጵያን እናድን፣ ሀገራችንን እናድን፣ የህዝብ ሞት አደጋ ችግር እናድን። ያንን ካስቀደምን የኦሮሚያ ሊቀመንበር መንበር ፍጉራት ወለማ ነገር ሲናገሩ እንደነበረው የማንም ስልጣን ገደል ይግባ፣ ሀገርን ማዳን ይቀድማል የሚልም ነገር በሚዲያ ተሰማ ነበር ና የአይነት ስሜት በአቶ ለማይሰማ ነው። ህግ ካለ የመንም ስልጣን ገደብ ይግባ ኢትዮጵያን ና ድን ወደሚል እርምጃ ቢመጡ ታሪክ ሰርቶ ያልፋሉ የሚል እምነት አለን። ኡስታዝ ከእርስዎ ጋር እየተስማሙ ነው። ፌስቡክ አትቪ አማሪክ ላይ እየተከታተሉን ያሉ በቅድሚያ ኡስታዛችን፣ የታሪክ መምህራችን፣ አሚራችን እያሉ ነው። ምስጋናም እንኳን ከእስር ቤት ተፈቱም እያሉ ያሉት ሁላችሁንም እንደዚሁ እስክንድር ያለው በጣም ትክክል ነው። የጸጥታ ችግር የለብንም ያለችው ወይም ያለው አንድ ሰው ደሳለኝ ነው። እንታደለች ብዬ ደግሞ እንኳን ደስ ያለ እስክንድር፣ ላንተም ለቤተሰብህም በመፈታትህ በጣም ደስ ብሎናል። የኢትዮጵያ የቁርጥ ቀን ልጆች ናችሁ። ጥበቡ ጋሻው ደግሞ አንዷ አለማራጊ እንኳን ለዚህ ያበቃህ የሚል አስተያየቶች፣ ጥያቄዎች እየመጡ ነው። ወደ እናንተ ብዙ ተከታታዮች እያነሱት ያለው በቀጣይነት ምን ታደርጋላችሁ በተለይ እስክንድርን ጋዜጠኝነቱን ትቀጥልበታለህ ወይስ ወደ ፖለቲካ ትገባለህ? የሚል ጥያቄ ተነስቶልሃል። እንግዲህ እኔ የእኔ ፓሽን የእኔ ስሜት በጋዜጠኝነት ጋዜጠኛ መሆን ነው፣ በጋዜጠኝነት መስራት ነው። ግን ያለፉት ዓመታት ተሞክሮዎቼ በሙያን መስራት እንደማልችል፣ ዲሞክራሲ እስከሌለ ድረስ ራሴን ለጋዜጠኝነት ዓለም ውስጥ ብቻ ወስኜ መስራት እንደማልችል በተጨባጭ አሳይቶኛል። ስለዚህ አዎ አሁንም ቢሆን ወደፊት በጋዜጠኝነት እቀጥላለሁ፣ ግን ከዛ ጋር በተደራቢው አገሪቱ ውስጥ ያለ ተጨባጭ ሁኔታ አገሪቱ ውስጥ ዲሞክራሲ አለመኖሩ ለመፍትሄ እንድከራከር ያስገድደኛል። ስለዚህ ከጋዜጠኝነቱ በተጨማሪ የሰብአዊ መብት ተከራካሪ ተከራካሪ ሆኜ እሰራለሁ። ከሰብአዊ መብት ባሻገር ደግሞ ለዲሞክራሲም እንደዚሁ ተከራካሪ ሆኜ እሰራለሁ። አሁን እነዚህ ሁለቱ ከጋዜጠኝነቱ ውጭ ያሉት ሁለቱ ነገሮች የሰብአዊ መብቱና የዲሞክራሲ በእኔ ፍላጎት የማደርጋቸው አይደለም። መሬት ላይ ያለው ተጨባጭ ሁኔታ ሃገሪቱ ውስጥ ያለው ተጨባጭ ሁኔታ አስገድደውኝ የማደርገው ነገር ነው። ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት ከመጣ እና ንጹ ጋዜጠኝነትን ፕራክቲስ እንዳደርግ የሚፈቅዱልኝ ሁኔታ ከተፈጠረ ግን እ በጋዜጠኝነት ብቻ ነው የምጠየቀው። ስለዚህ እኔ እንደ ዲሞክራሲ አክቲቪስት፣ እንደ ዲሞክራሲ ተከራካሪ፣ እንደ ዲሞክራሲ አስተማሪ ለዲሞክራሲ ተመዋጋችሁን ይቀጥላለሁ። በተጨማሪ ደግሞ ለሰማያዊ መብትም እና እንደዚህ ይከራከራለሁ። እናመሰግናለን እስክንድር። እንግዲህ አራታችሁም ባነሳችሁት ሀሳብ ላይ የጠቆማችሁት ድርድርና ውይይት እንደሚያስፈልግ ነው። ለቀጣዩ በሀገሪቱ ለተከሰተው መፍትሄ ይሄ ድርድር ኢህአዲግን የመፍትሄው አካል አድርጎ አብሮ ቢካሄድ ለውጥ ይመጣል ትላላችሁ ወይስ ምን አይነት ድርድር ቢደረግ ነው ለውጥ የሚያመጣው ብላችሁ ነው የምታምኑት? አቶ በቀለ ገርባ፣ አዎ እኔ ቅድም ስለ መፍትሄ አላነሳሁም። ምክንያቱም መፍትሄ የሚባል ነገር በኋላ ይፋታደ የሚልበት ነበር የነበረኝ ግን፣ ጥሩ ነገሩ መፍትሄ በተባለውና በተነሳው ነገር ላይ መስማማቴ ነው። አሁንም ቢሆን ለዚች ሀገር የሚበጃት እኔ ብቻ አውቅ አለው የሚለው ጉዳይ ሳይሆን ወይም ደግሞ እንደጠቅመው በቀድሞ መንገድ መሄድ እንችላለን የሚለው ነገር ከአሁን በኋላ ብዙም የሚያስኬድን አይደለም። አሁን ያሉ መሪዎችንም የኢትዮጵያንም ሕዝብ ወዳልተፈለገ ወይም ወደ ማንወጣው ነገር ውስጥ እንዲከተል ነው የሚመስለኝ። ስለዚህ ይህንም ደግሞ እንዲሆንም ልንፈቅድ አይገባም። ሰላማዊ ትግል የተጠናቅሮ መቀጠል አለበት። ከሰላማዊ ትግል ዋነኛው ደግሞ በውይይት ችግሮችን መፍታት ነው። በውይይት ችግሮችን ለመፍታት ደግሞ እነ ማንን እናጠቃለን የሚለው ጉዳዩ የሚያገባው መላውን ኢትዮጵያ ህዝብ ነው። ኢትዮጵያን ፖለቲካ ኢትዮጵያ ህዝብ ነው ሊወስንበት የሚገባው። አሁን ያለንበት ሁኔታ ደግሞ አሳስቦናል። ሀገር ውስጥም ያሉ ውጭ አገርም ያሉ በሰላማዊ መንገድ እየተንቀሳቀሱ ያሉ ወይም ደግሞ በሰላማዊ መንገድ አልተንቀሳቀሳቸውም ተብለው ተፈርጀው ያሉ ድርጅቶችም ሊሆን ይሄ ሀገር ከሚያገባቸው ድረስ በጉዳዩ ሊነጋገሩበት የሚገባ ነው የሚመስለን። አለበለዚያ ምንም ጊዜ ቢሆን ውጭ ተገልለው የሚቀሩ በሀገር ውስጥ ይሁን በውጭ ተገልለው የሚጠሩ ድርጅቶች ወይም ሀይሎች ቢኖሩ ሀገሪቱ የተሟላ ሰላም የተሟላ ጤንነት ሊኖራት ይችላል ተብሎ አይገመትም። ስለዚህ ዋናው ነገር ፈጥመው እስካሁን ድረስ የደረሱትን ጉድለቶች ለማካካስ ባይቻልም ከዚህ የበለጠ ችግር እንዳይደርስ ከዚህ የበለጠ ችግር ውስጥ ከመግባታችን በፊት አሁኑኑ መፍትሄ መፈለግ ያስፈልጋል። መፍትሄውም ደግሞ በጣም ግልጽ ነው። በአሁኑ ሰዓት ፖለቲካን ለሚያውቅ ሰው አይደለም፣ ፖለቲካን የማያውቁ ዜጎች እንኳን ምን ማድረግ እንደሚ አሁን እንደሚገባ በደንብ የሚያውቁት ይመስለኛል። ውጭ ብሎ መወያየት ሁሉም ያገባኛል የሚሉ ሀይሎች በጉዳዩ ዙሪያ መወያየት እና መወሰን ሀገራዊ መግባባት መደረስ አለበት የሚል እምነት ነው ያለ እስክንድር ነጋን፣ አቶ በቀለ ገርባን፣ ኡስታዝ አሕመድን ጀበልና አቶ አንዱ አለም አራጌን እናመሰግናለን። ክቡራትና ክቡራን ስለ እስር ቤት ሕይወታቸውና ስላልተፈቱ እስረኞች የተናገሩትን ደግሞ በነገው ምሽት ይዘን እንቀርባለን። የተከበራችሁ አድማጮች እንግዲህ ሰለሞን አብራችሁን ስለቆያችሁ እናመሰግናለን። ዝግጅታችን ተጠናቀቀ። ነገ በእሁድ ምሽት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲሰሩ ንጉሡ ታምሬ ነው ያስተናገድናችሁ ሰሎሞን አባተና ጽዮን ግርማንን፣ እንዲሁም ቴክኒሽያኑ ሲድራክ ፍራንክሊን በስቱዲዮ መሳሪያዎች ላይ አብሮን ቆይቷል። በእኛ በኩል በነገው ምሽት የእሁድ ዝግጅታችን ሌሎችን በርከት ያሉ ምትወዷቸውን በነገው ምሽት እኔና ያንተ የእሁድ ምሽት በየ15 ቀን የሚመጣው ዝግጅታችንን ነው። እሱን አድማጮቻችን ይከታተሉት። በተለይ ደግሞ ውይይቱ ቀጣይ ክፍል አለ። እንዲሁም ሰለሞን ከዶክተር ነገሪ ሌንጮ ጋር ያደረከው ውይይትም ይኖረናል። ነገ ምሽት ሬዲዮናችሁን ከፍታችሁ ጠብቁን። ደናደሩ ደናደሩ どうぞ。